ከጳጉሜ አምስት 2008 ዓመተ ምህረት ምሽት ጀምሮ እስከ ዛሬ ድረስ የመከላከያ ሰራዊት ኮንሶ በሚገኙ የተለያዩ ቀበሌዎች ነዋሪዎች ላይ ጥቃት መፈጸማቸውን፣ በጥቃቱም ቁጥሩ ያልታወቀ ሰው ሕይወት መጥፋቱን፣ በዞኑ ፖሊስ ጣቢያም የ14 ሰው አስከሬን እንደሚገኝ እንደተነገራቸው ገልጸው በርካታ ቤቶች መቃጠላቸውን ወደ አንድ ሺህ የሚጠጉ አባወራዎች ቀያቸውን ጥለው መጥፋታቸውን በህዝብ እንደተመረጡ ከሚነገረው የኮሚቴ አባላት አንዱ አቶ ገመቹ ገንሴ ለአሜሪካ ድምፅ ተናግረዋል። ለዚህ ሁሉ ተጠያቂው የደቡብ ክልል መንግስት ነው ይላሉ አቶ ገመቹ። የክልሉ መንግስት ቃል አቀባይ ወይዘሮ ሂክማ ኬሬዲን በበኩላቸው በኮንሶ በተቀሰቀሰ ግጭት የስድስት ሰዎች ህይወት ማለፉ መጥፎነቱንና ንብረት መውደሙን ገልጸው ለጥፋቱ ተጠያቂዎች ግን የህዝብ ወኪል ነን የሚሉ ሽፍቶች ናቸው ሲሉ ከሰዋል። በአሁኑ ሰዓትም ሁኔታው መረጋጋቱን ነው ጨምረው የገለጹት ወይዘሮ ሂክማ። ከህዝብ እንደተወከሉ ከሚናገሩት የኮሚቴው አባላት አንዱ የሆኑት አቶ ገመቹ ገንሴ ተኩሱ እንደቀጠለ መሆኑን ይናገራሉ። መለስካቸው አመሀ ዝርዝር አለው። ከኮንሶ 23ቱ የህዝብ ተወካዮች አንዱ አቶ ገመቹ ገንሴ በበኩላቸው የቤት ቃጠሮ ይቀንስ እንጂ በህዝቡ ላይ የሚደረገው ማዋከብ ተስፋፍቶ ቀጥሏል ብለዋል። ትናንትና የተጀመረው ከበላት የተጀመረው ወረራ ዛሬም እንደቀጠለ ነው። ከበላቶችም ያው ሀይሎታ፣ ዶከቱ፣ ሉልቱና ብርብርታ የሚባሉ ቀበላት ናቸው። አሁን ተኩሱ እየተኮሰሉ ምናልባት ከዛ ትንሽ ቀነሰ የሚባለው የእሳት ቃጠሎ ነው። በንብረት እና ይሄን ላይ የመደርሰው የንብረት ቃጠሎ በመጠኑ የቀነሰ ቢሆንም ተኩሱ ቀጥሏል። ህዝቡ ህብረተሰቡ ላይ የሚተኮሱ ቀጥሏል። ወደ ህብረተሰቡ ውስጥ ገብቶ ሲተኩሱ ምን ብሎ ነው እግረ መንገዳቸውን አዋጅ የሚያውጁት፣ በቃ እጃችሁን ለመንግስት ስጡ አለምለዛ ወረራውም፣ ቶክሱም፣ ግድያውም ይቀጥላል እያሉ ነው የሚያውጁት። አንዲት አራት ልጅ አራት ሴት ቤት ውስጥ እንዳለች በሴት ተደብድባ ነው የተገደለችው። አራት ህጻኑን ወስደዋል። ወዴት እንዳደረሱም አይታወቅም። የት እንዳስቀመጡ አይታወቅም። በምን አይነት ሁኔታ ላይ ህጻኑ እንዳለ አይታወቅም። በዚህ በአይሎታ ሎከቱ ጎጫ በሚባለው ስላትና ከፍተኛ ቃጠሎና የጢጥ ሩምታ ያወረዱበት ቦታ ላይ ማለት ነው። ይሄ ብቻም አይደለም። ዛሬ ላይ ያው ከነሱ የተሰማው ነገር አስራ አራት አስከረኖች በዞኑ ማዕከል ፖሊስ ጣባ እንደሚገኝና መታችሁ ውሰዱ እንደሚሉ ነው። ይሄ ደግሞ ለእኛ ለኮንሶ ህዝብ ወጥመድ ነው። ምክንያቱም ትላንትና አንድ አስከረን ለማንሳት የተረባረበው ህዝብ ላይ በተተኮሰ ጥይት ወደ ዘጠኝ ሰዎች ህይወታቸው አልፏል። እንደውም ቆ ቆስሏል የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን ዛሬ ለቪኦኤ እንደገለጹት የግጭቱ መንስኤ የኮንሶ ህዝብ ተወካይ ነን የሚሉ ሰዎች እንደተናገሩት ሳይሆን እነዚህ 23ቱ ራሳቸውን የኮንሶ ህዝብ ተወካዮች ብለው የሚጠሩ ሰዎች ሽፍቶች ናቸው። ህዝቡ ለልማት ከመንግስት ጎን ተሰልፎ እያለ እነሱ ኮንሶ በዞን ደረጃ ካልተዋቀረ ምንም ልማት የለም በማለት በህዝቡ ላይ ጫና እያደረጉ ናቸው ይላሉ። በዚህም ምክንያት አለመግባባቱና ግጭቱ እንደተነሳ ያስረዱና መንግስት የህዝቡን ደህንነትና ጸጥታ ለማስከበር እርምጃ እንደወሰደ ገልጸዋል። ተጠቅሏል። ነገር ግን በመንደር ደረጃ አባሮባ የምትባል ቀበሌ ወደ ሰባት መንደሮች አካባቢ ቤቶች ተቃጥሏል። ቤቱን በቁጥር ደረጃ መረጃውን ባልሰጠህም በቀጣይ ልሰጥ እችላለሁ። ወደ ሰባት መንደሮች አካባቢ ቤት ተቃጥሏል። ህብረተሰቡ ተፈናቅሎ ልክ ነው፣ ወደ ኦሮሚያ አካባቢ የገባበት አግባብ አለ። ወደ ኦሮሚያ መግባቱ ብቻ ሳይሆን ከብት ያላቸው አርሶ አደሮች ከብቶቻቸውን ይዘው የሚሄዱበትን ቦታ አተው ያሉ ጫካዎች ውስጥ በረሃ ላይ ነው ያሉት ማለት ነው። ህዝቡን እየጎዱ ያሉት እነዚህ አካላት ናቸው። ቤቱ ሲቃጠል መውጣት ያቃታቸው አዛውንቶችን ጭምር ነበሩና በጉዳቱ ሰለባ የሆኑበት ባለ። ይህንን መነሻ በማድረግ የክልሉ መንግስት የጸጥታ ሀይሉን አሰማርቶ ህብረተሰቡ ተረጋግቶ ያለውን ነገር የጸጥታ ሁኔታ የማስከበር ስራ ሰርቷል። በዚህ ላይ አሁን እንደተባለው መከላከያ ሰራዊት ጣልቃ ገብቷል ማለት ነው። የመከላከያ ሰራዊት ምንም ጣልቃ የገባበት አግባብ የለም። አሁን ላይ ችግሩ ከተጀመረ ከተወሰኑ ቀናቶች በኋላ የህብረተሰቡን ጸጥታ የማስከበር ግዴታ አለበት ሰላሙን የማስጠበቅ ግዴታ አለበት። ይህንን ሰላም ለማስከበር ህብረተሰቡ ተረጋግቶ ያለበትን ሁኔታ እንዲቀጥል ና እነዚህ ቤት ማቃጠሉ ሂደትም ወደ ሌላ ቀበሌ ሪሃይብሊት እንዳይሸጋገር ያደረገበት አግባብ አለ ና ስለዚህ ከዛ አንጻር የእነሱ አሁን ከራሳቸው ጥፋት ለመዳን መንግስት ይህንን አውጇል ና ቶሎ የትግሉ አካል ከኛ ጋር ሆናችሁ መቀላቀል ና የዞን የመደራጀት ጥያቄያችን መልስ እስኪያገኝ ድረስ ትግል ልናደርግ ይገባል በሚል ነው ጥሪ ሲያስተላለፉ ነበረው በሰው ህይወት ላይ ደርሷል ስላሉት እና በአሁኑ ወቅትም ያለውን ሁኔታ ወይዘሮ ሂክማ የሚከተለውም ብለዋል። በሰው ህይወት ላይ ወደ ሁለት ሰዎች ከቤት ውስጥ ተቃጥሎ የተገኘበት ባለ አራት ሰዎች ደግሞ በመሳሪያ ተተኩሶ እንደሞቱ የሚያሳይ መረጃ አለና ስለዚህ በዚህ ደረጃ ነው ጉዳቱ የደረሰው። ይህም ደግሞ በጣም ትልቅ ጉዳት ነው። ቀላል ነገር አይደለም። ይህንን የክልሉ መንግስት በዚህም ህይወት የሰው ህይወት መጥፋቱም በጣም አዝኗል። ግን ደግሞ ህብረተሰቡን በሰላማዊ ሁኔታ እንዲንቀሳቀስ መንግስት በሚገባ እየሰራ ያለበት አግባብ አለና አሁን ላይ ሁሉም ወደ የአካባቢ ወደ ቄው መመለስ የሚችልበት እድል ስለተፈጠረ ህብረተሰቡ በዛ መልክ ሰላማዊ እንቅስቃሴ ማድረግ የሚችልበት እድል ተፈጥሯል። አቶ ገልገሎ ሶሎሞ ቀጥሎ ደርሶባታል በተባለችው በአባ ሮባ ቀበሌ እንደሚኖሩና በግላቸው ስለደረሰባቸው ጉዳት ዘርዝረውልኛል። በግሌ በቃጥሎ ደረሰብኝን ግን እንዳለ በመጀመሪያ ቀን እንዳለ ሰፈር ሁሉ አንድ ሰፈር በሙሉ ተቃጥሎ ነበረ። እኛ ከአካባቢው ያው ምን ማድረግ ስለማንችል ከአካባቢው ሸሽተናል። ልጆች ነበሩን፣ ህጻናት የት ማስቀመጥ እንደማንችል ወደ ውጭ አካ ወስደናል። ምንም መሆን ስለማንችል ያው ከአካባቢ ሸሽተን ዛሬ አስር ቀን በሙሉ ወደ ጫካ ውስጥ ቤተሰቡን ይዘው ወደ ጫካ ገብተዋል ማለት ነው። አዎ አሁን ውጭ ነኝ። ቤት ወጥቻለሁ። ቤቶ ተቃጥሏል። እርሶ ሰፈር አካባቢ ሁሉ ተቃጥሏል። ወደ እኛ ሰፈር ስንመጣ እኛ ሸተን እስከ ወደ ሰፈራችን ስመጡ ያው ምንም ማድረግ ስለማንችል ሰዎችን አቶ ተመለሱ። ግን ወደ ታች ያለውን ሰፈር በሙሉ ተቃጥሏል። ወደ አንድ ሺህ ሁለት መቶ የሆነ አባወራ አካባቢ በሰገን አካባቢ ህዝቦች ዞን የመላው ኢትዮጵያ አንድነት ድርጅት ኃላፊ ኃላፊና የድርጅቱ ስራ አስፈጻሚ ኮሚቴ አባል አቶ ገልገሎ ኮይሳንም በጉዳዩ ላይ ያላቸውን መረጃ እንዲያካፈሉ ይጠይቅያቸው ነበረ። አሁን የተቃጠለውን አሁን የሞቱ ሰዎችን ምን ማቁ ነገር የለም፣ ግን ቤት አሁን ከሶስቱ ቀበላት ውስጥ ብዙ ቤቶች ተቃጥሏል። እዛ ላይ መሄድ የማይቻልም ፌደራል ፖሊሶች አሁን ፓርቲ አባል ይሁን ቀርቶ ራሱ ማንኛውም ሰው እዛ አካባቢ ሄዶ ሬሳ ለማምጣት አይቻልም ነው። አይቻልም ባጠቃላቸ ጋር ነው። እኛ ሰዎች እዛ ነበሩ፣ ግን አይቻልም። እዛ መሄድ አይቻልም፣ ሬሳ ማንሳትም አይቻልም። የዞኑ ጥያቄ እስካልተዉ ድረስ ኮንሶ እስካልተዉ ድረስ መንግስት በሀይል ይጠቀማሉ ብሎ ከባድ ችግር ነው። ከኮንሶ ህዝብ ተወካዮች አንዱ እንደሆኑ የሚናገሩት አቶ ገመቹ ገንሴ ለቪኦኤ እንደገለጹት ከሆነ በአሁኑ ጊዜ የደቡብ ብሔሮች ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት በኮንሶ ህዝብ ላይ እየወሰደ የሚገኘው እርምጃ የዘር ማጥፋት እርምጃ ነው ብለዋል። ወይዘሮ ሂክማ ሄርዲን ለዚህ ሲመልሱ የዞን ጥያቄ የማይቀበል ኮንሶ ኮንሶ አይደለም እያሉ የተለየ ሀሳብ ያራመዱትን የኮንሶ ተወላጆች የሚያገሉና ህዝብ የጤና አገልግሎት እንኳን እንዳይቀበል ተጽዕኖ የሚያደርጉ ሽፍቶች ናቸው የዘር ማጥፋት ወንጀል እየፈጸሙ የሚገኙት ብለዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ God this Ababa